በኢጋድ አማካኝነት በሚካሄደው ድርድር ለመሳተፍ አዲስ አበባ የገቡት ሰባት ከእስር የተፈቱ የቀድሞ የደቡብ ሱዳን ከፍተኛ ባለስልጣናት የተቀሩት አራት ታሳሪዎች እንዲፈቱ ጥሪ ያቀረቡ በድርድሩ እንደ ሶስተኛ ወገን የሚሳተፉ መሆናቸውንም አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል። ዛሬ በአዲስ አበባው ሂልተን ሆቴል መግለጫ የሰጡት ሰባት ሰዎች እስካለፈው ታህሳስ አጋማሽ ድረስ የደቡብ ሱዳን መንግስት ከፍተኛ ባለስልጣናት የነበሩ ናቸው። የፍትህ ሚኒስትር፣ የካቢኔ ጉዳዮች ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የቴሌኮሙኒኬሽንስ ሚኒስትር እና ሌሎች የሚገኙባቸዋል። እንደ አውሮፓውያን አቆጣጠር ከታህሳስ 15 2013 ጀምሮ ለሁለት ወራት ማለት ነው፣ የመፈንቅለ መንግስት ሙከራ አድርጋችኋል በሚል በቁጥጥር ስር ውለው ቆይተዋል። በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አማካኝነት የተካሄደውን ድርድር ተከትሎ ከስር የተፈቱት በቅርቡ ነው በናይሮቢ ቆይታ አድርገው ትናንት ደግሞ አዲስ አበባ ገብተዋል ዛሬ በሂልተን ሆቴል ለጋዜጠኞች በሰጡት መግለጫ የተቀሩት አራት ታሳሪዎች እንዲፈቱ ጥሪ አቅርበዋል የአራቱ ሰዎች መለቀቅ በቀጣይ ለሚካሄደው ድርድር መሳካት ወሳኝ ነው ብለዋል ቀደም ሲል የደቡብ ሱዳን የውጭ ጉዳይ ሚኒስትር ሆኖ ያገለገሉት እስከ ታሰሩበት ቀን ድረስ ደግሞ የካቢኔ ጉዳዮች ሚኒስትር የነበሩት ደንግ አሎር ኩኦል መግለጫውን ከሰጡት አንዱ ናቸው። ሚስተር ደንግ ለቪኦኤ ሲናገሩ አራቱ ይፈቱ ዘንድ ግፊቱ ይቀጥላል ብለዋል። የታሳሪዎቹ መፈታትና ድርድሩን መቀላቀል በጣም አስፈላጊ ነው። ይህንን ለኢጋድ አደራዳሪዎች ተናግረናል። አራቱ መለቀቅ እንዳለባቸው ነግረናል። ትናንት ናይሮቢ ውስጥ ለኬንያው ፕሬዚዳንት ኡሁሩ ኬንያታም ይህንኑ አስረድተናል። እንዲፈቱ ለማድረግ እሞክራለሁ ሲሉ ቃል ገብተዋል። አደራዳሪዎችም ይህንኑ ቃል ገብተዋል። ነገ ደግሞ ከኢትዮጵያው ጠቅላይ ሚኒስትር ጋር እንገናኛለን። እርሳቸውም ይሞክራሉ። እናም አራቱ ታሳሪዎች ይፈቱ ዘንድ በደቡብ ሱዳን መንግስት ላይ ከፍተኛ ጫና ማሳረፍ እንፈልጋለን ምክንያቱም የእነሱ በዚህ ድርድር ላይ መገኘት እጅግ አስፈላጊ ነው። የተቀሩት ታሳሪዎች ይፈቱ ዘንድ በደቡብ ሱዳን ፕሬዝዳንት ሳልቫኪር ላይ ከፍተኛ ጫና አለ ያሉት የቀድሞው ከፍተኛ ባለስልጣን ፕሬዝዳንቱ የአካባቢው ሀገራት የሚሏቸውን መስማት አለባቸው ብለዋል። የደቡብ ሱዳን መንግስት አራቱን ሰዎች በእስር ላይ እንዲቆዩ ያደረገው በትክክልም መፈንቅለ መንግስት ተሞክሮ ነበር በሚል ለማሳመን እንዲረዳው ነው ብለዋል። የተፈቱት የቀድሞ ባለስልጣን የታሰርነው ነው በተመሳሳይ ምክንያት፣ የተወነጀልነውም በአንድ አይነት ጉዳይ ነው ያሉት እነዚሁ ባለስልጣናት አሁን በስር ላይ የሚገኙት ከእኛ የተለዩ ሰዎች አይደሉም ሲሉ ተናግረዋል። የደቡብ ሱዳን ችግር በሰላማዊ መንገድ እንዲፈታ ኢጋድ እየተጫወተ ያለውን ሚና ያደነቁት የቀድሞ ባለስልጣናት የዚሁ ድርጅት አባል የሆነችውን ዩጋንዳን ግን ኮንነዋል። ወደ ደቡብ ሱዳን የገባሁት ለህጋዊው መንግስት ጥበቃ ለማድረግ ነው በሚል በዩጋንዳ የሚሰጠውን ምክንያትም አልተቀበሉትም የቀድሞ ባለስልጣናት። የደቡብ ሱዳን ብጥብጥ የተጀመረው ታህሳስ 15 የዩጋንዳ ወታደሮች የገቡት ግን ከሁለት ቀናት ቀደም ብለው በ13 መሆኑን የገለጹት ባለስልጣናቱ ይሄም ለጥርጣሬ እንደሚዳርግ አስረድተዋል። የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን በሰጡት መግለጫ የዩጋንዳ ወታደሮች በዚያ የሚገኙት የደቡብ ሱዳንን ህጋዊ መንግስት ለመጠበቅ ነው ብለዋል። የቀድሞው የካቢኔ ጉዳዮች ሚኒስትር ደንግ አሎር ኩወል ግን የዩጋንዳ ጦር የደቡብ ሱዳንን መንግስት ሊጠብቅ የሚችለው እስከ መቼ ነው ሲሉ ለቪዮኤ በሰጡት አስተያየት ጠይቀዋል። ይህች ሀገር ደቡብ ሱዳን ሉዓላዊት ሀገር ናት። ከሉዓላዊነት መገለጫዎች አንዱ ደግሞ ኃይል ነው። የራስህ ኃይል ጥበቃ ሊያደርግልህ ካልቻለ የውጭ ኃይል ይህንን ማድረግ አይችልም። ከነዳጅ ሽያጭ ከሚገኝ ብር እኮ ነው ለዩጋንዳ ወታደሮች በውጭ ምንዛሬ እየከፈልን ያለ ነው። ምጣኔ ሀብታችን ባለበት ሁኔታ እስከ መጨረሻው እየከፈል ልንቀጥል አንችልም። ይህ ብቻውን ግን አይደለም። ይህ የሰላም ሂደት ይሳካ ዘንድ ዩጋንዳ ከደቡብ ሱዳን መውጣት አለባት። ከእስር የተፈቱት የቀድሞ ከፍተኛ ባለስልጣናት በደብረ ዘይት በሚካሄደው ሁለተኛ ዙር ውይይት ላይ እንደሚሳተፉ ይጠበቃል። የምንሳተፈው ግን መንግስትን ወይም የተቃዋሚዎቹን ወገን በመቀላቀል ሳይሆን ራሳችንን ችለን እንደ ሶስተኛ ወገን ነው ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ